ሰላም ለእናንተ ይሁኑ። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ይህ አውደሪ በሁለቱ ሀገራትና ሕዝቦች መካከል ያለውን ዘላቂ ትስስር የሚያሳይ ነው። የዩናይትድ ስቴትስና የኢትዮጵያ የዘመናት ግንኙነትን የሚዘክር አውደሪ ከሰሞኑ ተከፍቷል። በዚህ ዙሪያ የተሰናዳው ዘገባ በምሽቱ ይደመጣል። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ሲመራለው ለዛሬ የምስልና ድምፅ ቅንብሩን የሚከውንልን ንጉሱ ታምሬ ነው። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ከሰሞኑ የሁለቱን ሀገራት የ120 ዓመታት ግንኙነት የሚዘክር አውደ ርዕይ አዘጋጅተዋል። አውደ ርዕዩ በህዝቦች መካከል ያለውን ዘላቂ፣ ጠንካራና የረጅም ጊዜ ትስስር እንደሚያሳይ የዩናይትድ ስቴትሱ አምባሳደር ሀርቪንግ ማሲንጋ ተናግረዋል። ኬኔዲ አባተ ስለ አውደ ርዕዩ ቀጣዩን ዘገባ ልክልናል። ከ120 ዓመታት በፊት በወርሃ ታኅሳስ 1896 ዓ ም እንደ አውሮፓውያኑ 1903 ኢትዮጵያና ዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት አሃዱ ብለው የጀመሩበት ጊዜ ነው። ኢትዮጵያ የጣሊያን ወራሪ ጦርን በአድዋ ድል ካደረገች ከወራት በኋላ በወቅቱ የዩናይትድ ስቴትስ ፕሬዚደንት ቴዎዶር ሩዝቬልት ወደ ኢትዮጵያ የተላኩት ዲፕሎማት ሮበርት ፒስኪነር ከንጉሰ ነገሥት ዳግማዊ አጼ ምኒልክ ጋራ የንግድ ስምምነት ተፈራረሙ። ይህ ፊርማ ለ120 ዓመታት ለዘለቀው የሀገራቱ የዲፕሎማሲ ግንኙነት መጀመሪያ ሆኖ ተመዝግቧል። የሁለቱ ሀገራት ግንኙነት የተጀመረበትን 120ኛ ዓመት በመዘከር ላይ የሚገኘው በኢትዮጵያ የዩናይትድ ስቴትስ ኤምባሲም ረዥሙን የሁለትዮሽ ግንኙነት ታሪክ የሚያስቃኝ የፎቶ አውደርይ አዘጋጅቷል። በብሔራዊ ሙዚየም የተዘጋጀውን የፎቶ አውደርይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋና የቱሪዝም ሚኒስትር ዴታ ስለሺ ግርማ ትናንት ረቡ ሚያዝያ 30 ቀን 2016 ዓ ማለት ለጎብኚዎች እይታ መርቀው ከፍተዋል። አምባሳደር ማሲንጋ በመክፈቻ ንግግራቸው አውደ ርዕዩ የሁለቱን ሀገራት የረዥም ዓመታት ትብብርና ትስስር የሚተርክ ስለመሆኑ ገልጸዋል። ይህ አውደሪ በሁለቱ ሀገራትና ህዝቦች መካከል ያለውን ዘላቂ ትስስር የሚያሳይ ነው በእነዚህ በተመረጡ ፎቶግራፎች አማካይነት በሁለቱ ሀገሮቻችን መካከል በተለያዩ ዘርፎች ማለትም በጤና በትምህርት በግብርናና በኢኮኖሚ ልማት መስክ ያሉ መሰረቶችንና ትስስሮችን እናከብራለን እያንዳንዱ ምስል ሁለቱን አገሮቻችን አንድ የሚያደርጓቸውን ጠንካራ ጽኑና የረዥም ጊዜ ትስስርን ለማስታወስ የሚረዳ ነው የቱሪዝም ሚኒስትር ዴታ ስለሺ ግርማ ደግሞ ተከታዩም ብለዋል። ዛሬ ኢትዮጵያ ከሰሃራ በታች ካሉ የአሜሪካ የቅርብ አጋር ሀገራት መካከል ናት። የኢኮኖሚ ልማት፣ ደህንነት፣ ጤናና ትምህርትን ጨምሮ በተለያዩ የትብብር መስኮች በጋራ እንሰራለን። በባህልና በህዝብ ለህዝብ መስኮች ያሉን ግንኙነቶችም ከጊዜ ወደ ጊዜ እያደገ ነው። ይህ ዛሬው የፎቶ አውደ ርዕይም በኢትዮጵያና በአሜሪካ መካከል በዘለቀው የ የረዥም ጊዜ ግንኙነት ውስጥ ቁልፍ እውነቶችን የሚያሳዩ ማራኪ ምስሎች የሚታዩበት ነው። በአውደ ርዕዩ ዳግማዊ ንጉሠ ነገሥት አፄ ምኒልክና ሮበርት ስኪነር የንግድ ስምምነት ከተፈራረሙበት ጊዜ አንስቶ እስካሁን ድረስ በሁለቱ አገራት መካከል ያሉ ዋና ዋና ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና የህዝብ ለህዝብ ግንኙነቶችንና ትብብሮችን የሚያሳዩ ምስሎች ለእይታ ቀርበዋል። ለስምምነት ፊርማው ስኪነር እንደ አውሮፓውያን አቆጣጠር በ1903 ወደ አዲስ አበባ ገቡ። የተደረገላቸውን አቀባበል፣ ንጉሠ ነገሥት ቀዳማዊ አፄ ኃይለ ስላሴ እንደ አውሮፓውያኑ በ1954 ዋይት ሀውስን ሲጎበኙና ይህን በማድረግም የመጀመሪያው የአፍሪካ መሪ መሆናቸውን፣ ፋሽስት ጣሊያን በኢትዮጵያ ዳግም ወረራ በመፈጸም ያደረሳቸውን በደሎች በመቃወም አሜሪካውያን በኒውዮርክና ሺካጎ በ1935 ሰልፍ ማድረጋቸውን፣ በዚሁ ዓመት አፍሪካ አሜሪካዊው ጆን ቻርለስ ሮቢንሰን ከፋሽስት ጣሊያን ጋር በሚደረገው ውጊያ ኢትዮጵያን ለማገዝ በፈቃደኝነት ከሺካጎ መምጣቱንና የኢትዮጵያ አየር ኃይል መሪ ተደርጎ በውጊያው መሳተፉን የሚያሳዩ ምስሎች በአውደርዩ ከሚገኙት መካከል ናቸው። በኢትዮጵያ የዩናይትድ ስቴትስ ተጠባባቂ ምክትል አምባሳደር ናኦሚ ፌሎስ አውደርዩ ዲፕሎማሲያዊ ግንኙነትን ከማንጸባረቅ ያለፈ ፋይዳ አለው ይላሉ። አውደሪው በትዕይንቶቹ ለማሳየት ተስፋ ያደረገው በዩናይትድ ስቴትስ እና በኢትዮጵያ መካከል ያለው ጥልቅና ዘርፈ ብዙ ግንኙነቶችን ነው። የግንኙነቱንም ቀጣይነትም እንዲሁም በብዙ ዘርፎች በተለይም በጤና በግብርና እና በትምህርት ላይ ትኩረት በማድረግ እንተባበራለን። ስለዚህ ለማሳየት እየሞከርን ያለው ዲፕሎማሲያዊና የመንግስት ለመንግስት ግንኙነት ብቻ ሳይሆን ጥልቅ የሕዝብ ለሕዝብ ግንኙነትንም ነው። የሁለቱ ሀገራት ግንኙነት ቁልፍ ከሆኑት ምሰሶዎች መካከል አንዱ ጥልቅ የሆነው የህዝብ ለህዝብ ግንኙነታችን ነው። ስለዚህ አንዳንድ ጊዜ ከመንግስታት የእርስ በርስ ግንኙነት ይልቅ የበለጠ ውጤታማው ይሄ ነው። ትናንት ረቡዕ በብሔራዊ ሙዚየም የተከፈተው ይህ አውደ ርዕይ እስከ ግንቦት 18 ቀን ለጎብኚዎች ክፍት ሆኖ ይቆያል። በመቀጠልም በአዲስ አበባ ዩኒቨርሲቲና በሀያት ሪጀንሲ ሆቴልም ለእይታ እንደሚቀርብ ተጠባባቂ ምክትል አምባሳደሯ ናኦሚ ፌሎስ ገልጸዋል። የአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን አመሰግናለሁ። ወደ ቀጣዩ ሌላ መሰናዶ ስንሻገር ኤጁኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ ኢትዮጵያን ተማሪዎች ዓለም አቀፍ ተወዳዳሪ የሆኑ ዘንድ ለማገዝ ያለመ ተቋም ነው። ተቋሙ ይበልጡን የሚታወቀው ሳቋማ በተሰኘው ሳይንስን ቋንቋና ሂሳብ ላይ ባተኮረው ነጻ የትምህርት አውታሩ ነው። ስለ ተቋሙ እንቅስቃሴና ፋይዳ የበለጠ ለማወቅ የተቋሙን መስራች ሊና ጌታቸውን አነጋግረናል። ሊና ተቋሙን ለመመስረት ያበቁ ምክንያቶችን ቀድማ ትነግረናለች። መጽሐፉ ላይ ያለው ትምህርት ባይገባችሁ እኛ እንደ ትልቅ ወንድም እህት ወይም አስጠኝ ሆነን እንረዳችኋለን። ኤዱኬሽን ፎር ኢትዮጵያን ለመመስረት የተለያዩ የገፋፉኝ ምክንያቶች አሉ እና ከእነዚህ መሀል ጥቂቶቹን ለመናገር ያህል ያው በመጀመሪያ የትምህርት ዓለም ውስጥ ስለነበርኩኝ፣ በዚህም በትምህርት ዓለም ውስጥ መምህርም ሆኜ አገልግ እያለሁ እና በዛ ጊዜ የተለያዩ የትምህርት ሁኔታዎችን ከተለያዩ ሀገሮች የመቅሰም አጋጣሚው ነበረኝ እና አንድ እሱ ጠቅሞኛል። ሁለተኛ ነገር ደግሞ ከጥቂት ዓመታት በፊት የቻይንኛ መማሪያ መጽሐፍን አዘጋጀች የነበረ ይሄ መጽሐፍ ለአማርኛ ተናጋሪዎች ቻይንኛን ጀማሪ ለጀማሪዎች ቻይንኛን የሚያስተምር መጽሐፍ እና አብሮት ያለ ደግሞ የድምፅ ቅጂ ነበር እና በዛ ጊዜ ተማሪዎች ምን ያህል አንደኛ፣ የዲጂታል ትምህርት ፍላጎት እንዳላቸው ከሁለተኛ፣ ነገር ደግሞ የተለያዩ ይዘቶችን በራሳቸው ቋንቋ የመማር ፍላጎት እንዳላቸው አየሁኝ። እና አሁን በኢትዮጵያ የትምህርት ሲስተም ላይ የተለያዩ በቋንቋ ምክንያት የማይገባቸው የተለያዩ ትምህርቶች ስላሉ ያንን ጋፕ የሚፈጠረውን ክፍተት ለመሙላት ትምህርት ቤቶችንም ለመደገፍ ተማሪዎችንም ለመደገፍ ይሄ ተቋም ቢነሳ ጥሩ አይነት ውጤቶች እናገኛለን በሚል ነው የተመሰረተው ማለት ነው። ብሎክስ ከትምህርት ጋር በተያያዘ በሚያደርጋቸው እንቅስቃሴዎች ውስጥ ከመረጣቸው መንገዶች መካከል አንዱ የዲጂታል መንገድን መጠቀም ነው። በተለያዩ ቪዲዮዎች የታገዙ ትምህርቶችን ተማሪዎች በቀላሉ እንዲያገኙ የሚያደርግ አሰራር አላችሁ። ለምንድን የዲጂታሉን መንገድ መጠቀም ፈለጋችሁ? ይህን በማድረጋችሁ ውስጥ ተማሪዎችን በምን ደረጃ ለመጥቀም ይቻላችሁ? እንግዲህ ሳቋማ የተባለው መድረካችን ሳይንስ፣ ቋንቋና ማትስ ብዙ ለተማሪዎች የሚከብዱ ትምህርቶች ስለሆኑ የእነዛን የመጀመሪያዎቹን ፊደል ወስደን ሳይንስ፣ ቋንቋማት ሳቋማ ብለን የጠራ ነው። የዲጂታል መንገድ አሁን እንደምታውቁት፣ ያው ዲጂታል ማንኛውንም ይዘት ማንኛውንም ኮንቴንት ለማየት መዝናኛም ይሁን ሃይማኖታዊ የሚሆን ትምህርታዊ የሚሆን መረጃን ለመለዋወጥ በጣም በሚያስደንቅ ፍጥነት ና በሚያስደንቅ ምቾት እየተጠቀምንበት ይገኛልእና ይሄ በቃል አይደል፣ ያው ተማሪዎችን በቀላሉ ለማግኘት እና ያን ብቻ አይደለም፣ መምህራን ጥሩ የምንላቸው መምህራን ኢምፓክታቸው ወይም ደግሞ ተጽዕኗቸው ከአንድ ክፍል ከአንድ ትምህርት ቤት ወጥቶ ጎልቶ በተለያየ አካባቢ የሚገኝን ተማሪ እንዲያገኙ የሚያስችል ነው፣ የዲጂታል መድረክ ማለት ነው። ስለዚህ ከዛ አኳያ በቃ ለእኛ ምንም ጥያቄ የለውም ይሄ ጠቃሚ እንደሚሆን። ስለዚህ ተማሪዎችን እነዚህን ትምህርቶችን በሳይንስ ዙሪያ ያሉትን ትምህርቶች በቀላሉ ለማዳረስ በደንብ ተጠቅመንበታል ማለት ነው። ሰቋማ እንጠቀማለን። በጣም ነው የጠቀመኝ። ያከታተላለሁ በሚያስፈልገኝ ሰዓት፣ ቀን የተማርኩትን ማታ ላይ ደግምበታለሁ እና በዛ ሰዓት ላይ ደግሞ በጣም ነበር የጠቀመኝ። በጣም ነው የሚያስረዱት እ ሁሉም ሁሉም በቃ ሁሉም ትምህርት ላይ በጣም ነው ያሻሻል። እንግዲህ የዲጂታል ጉዳይ ከተነሳ ኢትዮጵያ በዲጂታል አውታር ረገድ ገና ስራዎችን እየሰራች ያለች ሀገር ናት። አንዳንድ ስፍራዎች እንዲሁም ይሄ የዲጂታል ሽፋኑም የማይደርስባቸው ስፍራዎች አሉ። በስራችሁ በአገልግሎታችሁ ላይ የገጠሙ ተግዳሮቶች አሉ ወይ? እንዴትስ ነው እነዚህ ነገሮች ለማስተካከል ለመሸፈን ጥረት የምታደርጉት? አሁን የዲጂታል አክሰስ ወይም ደግሞ የኢንተርኔት አክሰስ ሀገራችን ውስጥ በጣም የተስተካከለ እና ከዋጋ አንጻርም አፎርደብል እየሆነ ወይም ደግሞ በጣም አማካይ ገቢ ላለው ሰውም ይሄ አይደለ የዲጂታል ዓለምን መቀላቀል አጋጣሚው የበዛ ነው የሚገኘው። ቢሆንም ቅድም እንዳልከው የተለያዩ አካባቢዎች ላይ የሚገኙ ተማሪዎች አክሰስ አይኖራቸውም ወይም ደግሞ በሚፈልጉት መጠን በሚፈልጉት ጊዜ ማግኘት አይችሉም። እሱን በተቻለን አቅም ምንድነው ሀሳባችን፣ ኦፍላይንም አክሰስብሊቲውን ለመፍጠር ሞክረናል። አፕሊኬሽን አዘጋጅተን ነበረ። አፕሊኬሽናችንን አሁን እያሻሻለን እንገኛለን። የአፕሊኬሽኑ ዋና ዓላማ ምንድነው? ልጆች ስልካቸው ላይ ወይም የተለያዩ ዲቫይሶቻቸው ላይ ስማርት ዲቫይሶቻቸው ላይ ጭነው ከዛ ኢንተርኔት ባላቸው ሰዓት መጫን ይችላሉ። ከዛም በኋላ ከኢንተርኔት ደግሞ ሳይኖራቸው ሲቀር መመልከት ይችላሉ። ስለዚህ ያንን ለመክፈት ያንን እድል ለመክፈት እንደዛ አዘጋጅተን ነበር። በተጨማሪም ደግሞ ኦፍላይን አክሰስ በማንኛውም አጋጣሚ እንዲኖር፣ ለምሳሌ እኛ በፍላሽ እስከ መስጠት ድረስ ማለት ነው። ማለት ዳውንሎድ አድርገን ለሚፈልጓቸው ተቋማት ወይም ደግሞ ተማሪዎች ለማዳረስ የተቻለንን እናደርጋለን። ይህንን የምናደርገው ምንድን ነው፣ ያው መጨረሻ ላይ ተማሪው በሚፈልግበት ሰዓት ያንን ትምህርት ማግኘት ይኖርበታል እና ያ ኢንተርኔት ደግሞ በተለያዩ አጋጣሚዎች ምክንያት ለሁሉም ሁሌም ላይዳረስ ይችላል። ስለዚህ በዚህ ሁኔታ ነው እየሞከረን ያለ ነው። ግን አሁን ጦርነቱ ምንድን ነው ሞር ን ሞር ተማሪዎች ቀጥታ የኢንተርኔት አክሰሳቸው በጣም እየጨመረ ስለሄደ ኦፍላይን የሚለውና ወይም ደግሞ ሁሌም ለማያገኘው ሰው የምንለው ራሱ አሁን ከዓመት እስከ ዓመት እየተቀያየረ ነው። አሁን የዛሬ ሁለት ዓመት የዛሬ ሶስት ዓመት ምናልባት ሙሉ በሙሉ በስትሪሚንግ ደረጃ ላይ የምንደርስ ይመስለኛል። እንደሁም ከዛ በፊት እንደዚህ ያሉ እንቅስቃሴዎች እንደዚህ ያሉ አውታሮች የኢትዮጵያን ትምህርት በማዘመን የሚፈለገውን አይነት ብቃትና ጥራት ያለው ትምህርት በማዳረስ ረገድ ሚናቸው ምን ያክል ነው? እንግዲህ ጠቀሜታው ጎላ ያለ ነው ብዬ ነው ማስበው። ምክንያቱም እኛ ትምህርት ቤቶችን ለመተካት ወይም መደበኛ አስተማሪዎችን ለመተካት አይደለም የምንሰራው። ምንድነው፣ ትምህርት ቤት የሚማሩትን ትምህርቶች በቀላሉ እንዲገባቸው ወይም ደግሞ የኛ ዋናው ትልቅ ችግር ብዬ የማስበው ሁኔታ ምንድነው፣ መሰረት አለመያዝ ነው። የተማሪዎቻችን መሰረት አለመያዝ። ይሄ ማለት ምንድን ነው? ለምሳሌ የስምንተኛ ክፍል ተማሪ ከአንደኛ ክፍል እስከ ሰባተኛ ክፍል ብዙ አይነት ነገሮች መማር ነበረበት። ከዛ ስምንተኛ ክፍል ሲደርስ ያው የተለያዩ ነገሮችን ይጨምራል እንጂ መሰረቱን መያዝ ነበረበት። የኛ ሀገር ግን ያው እንደ ማንኛውም ታዳጊ ሀገር ልጆች በተለያዩ ችግሮች ምክንያት ያንን መሰረታዊ እውቀት ሳይዙ የሆነ ሌበል ላይ ይደርሳሉ። የሆነ ደረጃ ላይ ይደርሳሉ። እና ያ ደግሞ ትምህርት ቤት ሲገቡ ለምሳሌ የስምንተኛ ክፍል ተማሪ ከሆነ ክፍል ውስጥ መምህሩ ከአንድ እስከ ሰባት የነበረውን ነገር የመከለስ ጊዜም ሆነ አቅም አይኖረውም። ስለዚህ የዲጂታል ትምህርት በዛ ሰዓት ነው የሚጠቅመው። ምክንያቱም ፋውንዴሽናል የሆኑ ነገሮችን ለመከለስ ወይም ደግሞ ተማሪው ራሱ ይሄ ነገር እኮ አልገባኝም፣ ይህን በዚህ ጉዳይ በዚህ ዙሪያ ይሄ አስተሳሰቤ ብዙም የላቀ አይደለም ብሎ ራሱን ገምግሞ ራሱ ማየት ይችላል እና በዛ አኳያ የምናያቸው አስተያየቶች ሲሰጡን በላደለ ከተማሪዎች ጠቃሚ የሆኑና በቃ ለተማሪዎች ቤዝ የማስያዝ ፋውንዴሽናል አንደርስታንዲንግን የመጨመር ሚና እንደሚጫወት ይነግሩናል። እኛ ደግሞ በተቻለን አቅም ተማሪው የሚፈልገውን ለመስጠት እንሞክራለን። ያው ሁሉንም የሚፈልገውን ነገር ለማሟላት አንችልም፣ ግን መሰረታዊ የሆኑትን ነገሮች ለማሟላት ሁሌም ቢሆን ከተማሪዎቻችን ጋር ያለን ቅርበት ለማጎልበት እንሞክራለን። መልካም ሊና፣ እንግዲህ በስካሁኑ እንቅስቃሴያችሁና ጉዟችሁ በርካታ ተማሪዎችን ለማገዝ ችላችኋል። ስለ ወደፊት እቅዳችሁ ጥቂት በይን። እስካሁን እዚህ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምን ነገር ላይ ነው መድረስ የምትፈልጉት? እኛ እንግዲህ አላማችን ራእያችን ብለን የምናስበው ምንድን ነው፣ ማንኛውም ተማሪ ትምህርት ቤት ያለውን ጊዜ በስነስርዓት ተጠቅሞ ፋውንዴሽን አይደለ፣ እኔ አሁን እንደ ሰባተኛ ክፍል ተማሪ፣ የሰባተኛ ክፍል ተማሪ ማወቅ ያለበትን ነገር የማውቅ ከሆነ በራሴ የሚያለኝ መተማመን እየጨመረ ይሄ በተለያዩ ኢትዮጵያ ቋንቋዎችም ማዳረስ እንፈልጋለን። ይሄ ነው ራእያችን እና አሁን ደግሞ ቴክኖሎጂ ያዘመነው ስለመጣ ትምህርትን ተማሪዎቻችን ራሳቸው ማሻሻል ብቻ ሳይሆን ተወዳዳሪነት እንዲኖራቸው በዓለም ላይ ተወዳዳሪነት እንዲኖራቸው የማድረግ ራእይ አለን እና እሱም ለማሳካት ደግሞ ከተለያዩ ለድርሻ አካላት ነው የሚባሉት፣ ከነሱ ሁሉ ጋራ እንሰራለን። ይህም ማለት ምንድነው? ተማሪዎች ለብቻቸው ስለ ትምህርታቸው መወሰን አይችሉም። አንደኛ በብዛት የእድሜ ክልላቸው ወጣቶች ስለሆኑ ወይም ልጆች ስለሆኑ። ሁለተኛ ነገር ደግሞ የትምህርት ጉዳይ የተለያዩ አካላትን ይነካል። ለምሳሌ ቤተሰቦችን፣ ለምሳሌ የትምህርት ቤት አስተዳደሮችን፣ የመንግስት ተቋማትን ወዘተ። እና እነሱ ሁሉ ያው ሁላችንም አላማችን አንድ ነው፣ የኢትዮጵያ ተማሪዎች ብቁ እንዲሆኑ ማድረግ እና ከሁሉም ጋራ በአንድ ላይ በመስራት ይህንን ራዕይ እውነት ለማድረግ እውን ለማድረግ እንሞክራለን ማለት ነው። ሊና ጌታቸው ኤጁኬሽን ፎር ኢትዮጵያ ወይም ትምህርት ለኢትዮጵያ የሚለው ተቋም መስራች ነች። ከትምህርት ጋር በተያያዘ ኢትዮጵያዊ ሕፃናትን ለማገዝ የሚንቀሳቀስ መርሃ ግብር ነው የጀመራችሁት። ደግሞ አድጎ ዳግም የያዥ ሀሳቦችን ለመውራትና ለመነጋገር ያብቃን። በጣም አመሰግናለሁ። በድጋሚ መልካም ቀን ይልሽ። አሜን፣ አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችና ሌሎች አናሳይ ማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይንም አድሎ ተደርጎባቸዋል ተብሎ የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ያውለው የነበረውን ዘርን ያገናዘበ መመልመያ ፖሊሲ ወይም አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ አስተላልፏል። ይህ ውሳኔ በሀገሪቱ ውስጥ ባለው የትምህርት ሂደት ውስጥ የሚኖረውን አንድምታ በተመለከተ ስመኝ ሸቆዬ ከባለሙያ ጋር አጭር ቆይታ አድርጋለች። አቶ ዘካሪያስ፣ በጣም ነው የማመሰግነው። ይሄ በተለይ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም አድሎ ተደርጎባቸዋል ተብለው የሚታሰቡ የተገለሉ የማህበረሰብ ክፍሎችን ለመደገፍ ለአመታት ይተገበር የነበረ ፖሊሲ ነው እና እስኪ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው? እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎችም ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥ እና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናኘ ነው ቃሉ የወጣው። ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም አናሳ ማህበረሰብ ክፍሎች ወይም ሴቶች ተጠቃሚ ሆነዋል። የሚፈለገውን እኩልነት መፍጠር ችሏል። ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በአስራዘጠኝ መቶ ስልሳ አራት የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። እነዚህ እንግዲህ ለምሳሌ ኦኤፍሲስ የሚያደርገው ድርጅቶች መንግስት በጣም በብዙ ቢሊዮን የሚቆጠር ኮንትራክት አለው ከግለሰቦች ጋር ወይም ከድርጅቶች ጋር የሚገባው እና ያንን ኦኤፍሲስ የሚከታተለው ለምሳሌ ከመንግስት ጋራ ውሎ ወይም ደግሞ ኮንትራት የሚገቡ ድርጅቶች አፈርማቲቭ አክሽን ፕላን ማቅረብ አለባቸው። አፈርማቲቭ አክሽን ፕላናቸው ደግሞ ምንድን ነው ማሳየት ያለበት? ምን ያህል ነው ማይኖሪቲዎችን አናሳ ዜጎችን ወይም ደግሞ ሴቶችን ለመቅጠር ምን አይነት እንቅስቃሴ አድርጋቸዋል? የት ነው የቀጠራችሁ? ማን ነው ኢንተርቪው ያደረጋችሁት? ይሄን ሁሉ ለመንግስት ማቅረብ አለባቸው ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጠሩ አድሮ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አረዳም እንዳንጎዳቸው የሚሉ ሰዎችም እንዳሉ መለመገንዘብ መገንዘብ ያስፈልጋል። እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቀበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ። እና ከዚህ ረገድ ህገ መንግስቱ ምን ይላል? እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነጻ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ ሶስት የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥቶ ነበር። እነዚህም ሰርቲን አሜንድመንት፣ ፎርቲን አሜንድመንት እና ፊፍቲን አሜንድመንት የሚባሉ ናቸው። ሰርቲን አሜንድመንት ባርነትን ያጠፋው ፎርቲን አሜንድመንት ደግሞ አሁን የምንነጋገርበትም በተለይም ደግሞ ይሄ ኢኳል ፕሮቴክሽን ክሎዝ የሚባላል ነው። በፎርቲዘን አሜንድመንት አራት ክሎዝ አሉት። ከነዛ ውስጥ አንደኛው ኢኳል ፕሮቴክሽን ኦፍ ሎውስ ነው። ማንኛው ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው እንግዲህ። ያንንም ደግሞ ለማድረግ እንዳው ክሎዝ አንደኛው ላይ ለመጀመሪያ ጊዜ አሜሪካን ጥቁሞች ዜግነት እንዲያገኙ ያደረገው ይሄ ፎርቲንዝ አመንድመንት ነው። ፎርቲንዝ አመንድመንት የሚባለውን ለጥቁሮች መብት የሰጠው እና ይሄ አፈርማቲቭ አክሽንም በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቲዩሽኖች ውስጥ አንቀሶች ውስጥ ይሄ አንደኛው ነው። ከስለዚህ ከአሁን ካስረዱኝ አንጻር ፎርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም። እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው እንዲህ አፈርማቲቭ አክሽን ስራ ላይ መዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ ቢያንስ አራት ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል አስራ ዘጠኝ መቶ ሰባ ስምንት አመተ ምህረት ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ይሄ ሬስ ኮንሽስ አድሚሽን ፖሊሲ ማለትም ዘርን ያገናዘበ መመያ ፖሊሲ ህገ መንግስቱን አይጻረን የሚል ውሳኔ ወሰነ። ማለትም አፍርማቲቭ አክሽን ማድረግ ይቻላል፣ ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፍርማቲቭ አክሽንን ደገፈ። እንደገና ቱ ታውዝንድ ትሪ ሌላም ግሩተር ቨርስስ ቦሊንገር የሚባል ዩኒቨርሲቲ ኦፍ ሚሽጋንን የዘር አድሎ አድርጎብኛል ብሎ ነጮች እንደገና ክስ ቀረቡ። ያንንም እንደገና ሱፕሪም ኮርት ያንንም አየና በሁለተኛ ጊዜ አምስት ለአራት በሆነ ውሳኔ አሁንም አፍርሜቲቭ አክሽን ህገ መንግስቱን አይጻርም በሚል ውሳኔ አሳለፉ እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት። እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ። እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው እና እርስዎ እንደ ህግ ባለሙያስ ውሳኔውን እንዴት አዩት? አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩት ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርሜቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ጃስቲፊኬሽኑ በፊትም የነበረ ባርነት ከዚህ በፊት ያወጣው ኢፌክት አሁንም ሙሉ በሙሉ አሜሪካ ውስጥ ተወግዷል ወይ? ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው ወይ የሚል ሌላ ከባድ መከራከሪያ ነጥብ አለ። አንዳንድ ሰዎች እንደሚሉት ያንተ ነጭ ነህ ስለዚህ አስገባብ፣ አንተ ጥቁር ነና አግባብ የሚባል ሳይሆን ለምሳሌ በዚህ ክርክር ውስጥ የነበሩት ኖርስ ካላይና ዩኒቨርሲቲ ወደ አርባ አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌገሲ አድሚሽን የሚባል አለ። ሌገሲ አድሚሽን ማለት ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተብሮ ከሆነ ልጁ ነጥብ ይሰጠዋል። አትሌቶች ተጨማሪ ነጥብ ይሰጣቸዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ የሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮቹ አፈርማቲቭ አክሽን ያላቸው እንደ ማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምናለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መግባት መኖር ሁሉንም የሚጠቅም እንጂ ጥቁሮችን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ከዚህ በፊት አብረው ሲማሩ ደግሞ ይሄ መጠላላት እንዲቀንስ ያደርጋል። ለወደፊት ከዩኒቨርሲቲ ከጨረሱ በኋላ ሄዶ ህብረተሰቡን ሲያገለግሉ ያንዳንዳችሁን ሳይኮሎጂ እና አብሮ እንዴት መኖር እንደሚቻል ያቅራሉ። ነገር ግን ነጭ ብቻ አብሮ ዩኒቨርሲቲ የሚኖር ከሆነ ወደ ህብረተሰቡ ሲሄድ እንዴት ከህብረተሰቡ ጋር መስራት እንዳለበትም ላያውቅ ይችላል። ስለዚህ ይሄ አፈርማቲቭ አክሽን በተለይም ደግሞ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለን። አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም። እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል? ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንሽ ዩኒቨርሲቲዎች ኮሌጆች ላይ ዱሮ ማፈርበት መብዛት የለም ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው እንደ ሃርቫርድ ማለት ነው እንደ ሃርቫርድ እንደ ዬል እንደ ፕሪንስተን ያሉ አይቪ ሊግ የሚባል ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ ዩሲኤል ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛም ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በስልሳ ፐርሰንት ነው የቀነሰው። ዩሲኤልኤ ደግሞ በሰላሳ ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮች እና የስፓኒክ እና የነቲቭ አሜሪካን በአርባ ፐርሰንት ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከአስራ አራት ፐርሰንት ወደ ስድስት ፐርሰንት ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች ። እና ይሄ ትልቅ ነጥብ ነው። ምናልባት ይሄ ከአፍሪካ እንደ ኢትዮጵያ ካሉ የተለያዩ የአፍሪካ ሀገራት የነጻ የትምህርት ዕድል እያገኙ የሚመጡ ተማሪዎችንም ላይ ተጽዕኖ ይኖረዋል። የሚኖረው አይመስለኝም። ከውጭ የሚመጡት ተማሪዎች የተለየ ክራይቴሪያ ያለባቸው እና የዚህ ሀገር ውስጥ አፈርማቲቭ አክሽን በብዛት እነሱ ላይ አፕላይ አያደርጉም። ነገር ግን እዚህ ሀገር ያደጉ የተወለዱ፣ ወላጆቻቸው ከአፍሪካ መጡ እነሱ ላይም ልክ እንደማንኛውም ጥቁሮች ተጽዕኖ ይኖረዋል፣ እንደዚህ ትልቅ ዩኒቨርሲቲዎች ውስጥ እንዳይገቡ። ድሮ ነጥብ ያ ተጨማሪ ነጥብ ነው ፕላስ ነው፣ እንጂ ዝም ብለ ጥቁር ስለሆንክ አትገባ። እሱን አሁን ፈዛኝ ማድረግ ፈልጋለሁ። በጣም ነው ማመሰግን አቶ ዘካርያስ። ወደፊት የሚያመጡትን ተጽዕኖች ደግሞ ቆየት ብለን ተመልሰን እንገናኝና እንወያይባቸዋለን። ለዛሬ ግን ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን፣ እናመሰግናለሁ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አድማጮቻችንና ተመልካቾቻችን መልካም ምሽቱን ላችሁ